Voice የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ፣ መንግስት አባላቴን ስለሚያዋክብ ለነገ የጠራሁትን ህዝባዊ ስብሰባ ሰርዣዋለሁ ሲል ማምሻውን መግለጫ አውጥቷል። የአዲስ አበባ አስተዳደር ለህዝባዊ ስብሰባው ፈቃድ ሰጥቶት የስብሰባው ቀስቃሽ የድርጅት አባላት ታስረው ማምሻውን እንደተፈቱም ድርጅቱ ገልጿል። የአዲስ አበባ አስተዳደር ስለ ሁኔታው እንዲያስራዳ ለመጠየቅ ዘጋቢያችን እስክንድር ፍሬው ያደረገው ሙከራ አልተሳካም። የድርጅቱን ፕሬዝደንት ዶክተር ጫኔ ከበደን አነጋግሮ የሚከተለውን ልኮልናል። በጣም አመሰግናለሁ ስለ ጊዜዎት ዶክተር ጫኔ ከበደ፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት። እንግዲህ ሜክሲኮ በሚገኘው የመብራት ኃይል አዳራሽ በነገ ዕለት ልታካሂዱ የነበረውን ህዝባዊ ስብሰባ መሰረዛችሁን ዛሬ ማምሻውን አስታውቃችኋል። እንግዲህ በተለያዩ መንገዶች ለህብረተሰቡ ጥሪ ካደረጋችሁ በኋላ ነው ስብሰባው መሰረዙን እየገለጻችሁት። ዶክተር ጫኔ ምንድን ነው ምክንያታችሁ? አመሰግናለሁ እስክንድር እንግዲህ ይህንን ስብሰባ ለማካሄድ ቅድስ ስንሄድ አዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ለስብሰባ እውቅና ሰጦን ነው እየተንቀሳቀስን የነበር ነው። ስለዚህ በትል ንት ሐምሌ አስር ቀን ሁለት ስድስት ዓመተ ምህረት ቅስቀሳ በምናደርግበት ጊዜ የቅስቀሳ አባላት የነበሩት እና የስራ አስፈጻሚ አባላት የነበሩት በቄራ ፖሊስ ጣቢያ አካባቢ በአዲስ አበባ ፖሊስ ታግተው በዛ ውለዋል። ቅስቀሳውም ሳያካሄዱ ነው የቀሩት። እንደገና በዛሬውም ዕለት ቅስቀሳውን በዚሁ በመርካቶ ጀምረው ወደ ልደታ በሚቀሳቀሱበት ሰዓት ጦር ኃይሎች አካባቢ አሁንም የአዲስ አበባ ፖሊስ አግቷቸው ነው የዋለው። በዚህ ምክንያት ስብሰባውን በቀጥታ ለማድረግ ህዝባዊ ጥሪ የሚደረገው በመኪና ላይ ቅስቀሳና እንደዚሁም ብሮሽሮች በመመተን ስለነበር ይህንም ፕሮግራም ለማድረግ አትችሉም በማለታቸው ምክንያት እኛ ደግሞ ስብሰባውን የፈቀደልን አካል ይህንንም አካቶ ነው የፈቀደልን ብለን በዚሁ መንገድ ቀስቀሳውን ጀምረን ነበር። ስለዚህ ይህንን ባለማድረጋችንና በዛሬው ዕለት በተለይ አራት ስራ አስፈጻሚዎች ነው የነበሩት። እነዚህ አራቱም ስራ አስፈጻሚዎች እንደዚሁ ታስረው አሁን አስራ ሁለት ሰዓት አካባቢ ነው የተለቀቁት። ከዚህ አኳያ ምንም አይነት መልእክት ለህዝቡ ስላላደረስን ህዝባዊ ስብሰባውን ለማቋረጥ ተገደናል። እዚህ ላይ ዶክተር ጫኔ እንግዲህ በመጪው ሀገር አቀፍ ምርጫ በሰብአዊ መብት አያያዝ በወቅታዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ነው ከህዝብ ጋር ውይይት የምናካሄደው ብላችሁ ነበር ለጋዜጠኞች በበተናችሁት የጥሪ ደብዳቤ ላይ። ስለዚህ ይሄ ህዝባዊ ስብሰባ ላልተወሰነ ጊዜ ተላለፈ ነው የሚባለው ወይስ ተሰረዘ ነው የሚባለው? እንግዲህ በአቋም መግለጫችን ላይ መንግስት ይህንን ጉዳይ አሁንም ሰከን ብሎ እንዲያስብበትና ይሄ ኢ ዲሞክራሲያዊ የሆኑ አካሄዶችን በአስቸኳይ አቁሞ ዲሞክራሲያዊ ሥርዓትና ሰላማዊ ትግሉ የሚጠናከርበትን መንገድ እንዲያመቻች አሁንም ቢሆን በጋራ ምክር ቤቱ በኩል አጀንዳ ሲዘን በዚህ ጉዳይ ላይ እንወያያለን። የሚያረካ መልስ ካገኘንን እና ወደፊት ይሄ ጉዳይ የማይደገም መሆኑን ካረጋገጥን ህዝባዊ ስብሰባውን እንደገና ጥሪ አድርገን የምናካሄድበት ሂደት አለ እንጂ ለአሁኑ በቀጥታ ነው ያቆም ነው። ቅስቀሳ እንዳናደርግ ተከለከልን በሚል ለመነጋገር ሞክራችኋል? ካስተረደው ኃላፊዎች ጋር? ያው ፈቃድ የሰጠውን አካል ሂደን ለመጠየቅ ሞክረናል። ስለዚህ ወረዳ አንዴ ከተፈቀደላችሁ ሌላ ለቅስቀሳ የሚያስፈልግ ሌላ ፈቃድ አያስፈልግም የሚል ሰጠውናል። ነገር ግን የአዲስ አበባ ፖሊስ ለዚህ ፈቃደኛ አይደለም። ስለዚህ አሁን የአዲስ አበባ ፖሊስ ነው በአጠቃላይ በዚህ ጉዳይ ላይ ቅስቀሳ እንዳይደረግ ፈቃዱን ቢኖራችሁም የቅስቀሳ ፈቃድ ስለሌላችሁ ስብሰባውን ብቻ ነው ማድረግ የምትችሉት የሚል መመሪያ እና ትዕዛዝ ስለሰጠ በዚህ መሰረት ያው ቅስቀሳውን ማድረግ በማቆማችን ምክንያት መልእክቱ ካልደረሰ ሕዝብም ሊመጣልን ስለማይችል ለመሰረዝ ነው የተገደድ ነው። በእርግጥ ያው ከአዲስ አበባ አስተዳደር በኩል በትክክል ምን እንደሆነ የእነርሱንም ሀሳብ የእነርሱን እይታ ብንሰማ ጥሩ ነበር። ዛሬ ቀኑ ሙሉ ስብሰባ ላይ በመሆናቸው ለጊዜው ላገኛቸው አልቻልኩም። ከዚህ ቀደም ምላሽ በመስጠት የሚያደርጉት ትብብር እንደማይለየኝና ከዚህ በኋላም ቢሆን ሀሳባቸውን እንደሚያካፍሉኝ ተስፋ አደርጋለሁ። ዶክተር ጫን የከበደ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት፣ በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምጽ ሬዲዮ አድማጮች ስል እኔም አመሰግናለሁ እስክንድር።